በቅርቡ ኢየሩሳሌም ውስጥ የደረሰውን የፍልስጤማውያን ጥቃት ሽብርተኝነት ሲሉ ዛሬ ማክሰኞ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ ጋር የተገናኙት የዩናይት ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ መፈረጃቸው ተሰማ። ኬሪ ሽብርተኝነትን ጨርሶ ለማስወገድ በሚችሉበት ሁኔታ ላይም ከናታንያሁ ጋር እንደሚወያዩ ተገልጠዋል። ኬሪ በእስራኤል ጉብኝታቸው ወቅት ይህ አይነቱ የሽብር ተግባር ትርጉም የለሽ መሆኑንም ከኔታንያሁ ጋር በሚወያዩበት ወቅት እንደሚያሰምሩበት ነው የተመለከተው። ኔታንያሁ በበኩላቸው ከእስራኤል በየሰዓቱ በእስላማዊ ነውጠኞች ላይ ጽኑ ውጊያ ወይም ጦርነት እንደምታካሄድ አመልክተው ውጊያውም፣ አሉ፣ በኋላ ቀርነት ላይ የሚካሄድ የስልጣኔ ጦርነት ነው ብለዋል።